ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ 11ኛ ጉባኤውን በሐዋሳ ባከናወነበት ሳምንት የዜጎች በየአቅጣጫው መፈናቀል እየተባባሰ መሄድ ጥያቄ አጭሯል። ከማፈናቀሉ ጀርባ እጃቸው የረዘመው እነማን ናቸው የሚለው ተጠናክሯል። የአማራ ብሔራዊ ንቅናቄ ሊቀመንበር ኤልቲቪ ከተሰኘ ጣቢያ ጋር ያደረጉት ቃለ መጠይቅ የበርካቶች መነጋገሪያ ሆኗል። በቃለ መጠይቁ ሊቀመንበሩን ሆን ተብሎ ለማሳነስ ጥረት ተደርጓል። ከንቱ ሙግትም ነበር የሚሉ አስተያየቶች ተበራክቷል። የለም ሊቀመንበሩ እንዲህ መፋጠጣቸው የጋዜጠኝነት ብቃት መገለጫ ነው ሲሉ የሞገቱም አሉ። ሁሉንም በስፋት ዳስናል አብራችሁን ቆዩ። በኢትዮጵያ ቤንሻንጉል ጉሙዝ ክልል የተፈናቃዮች ቁጥር ወደ 100 ሺህ መጠጋቱ በርካቶችን አሳስቧል። የተፈናቃዮች ቁጥር የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር በአዋሳ ከተማ 11ኛ ጉባኤውን በሚያከናውንበት ወቅት እንዲህ መጨመሩ በማኅበራዊ መገናኛ ዘዴዎች ጥያቄ አጭሯል። መንግሥት ግድያና መፈናቀል ሲከሰት በፍጥነት መልስ መስጠት ይገባል ብሏል። አስተያየት ሰጮች ጸጋይ ሂድሩ መንግሥት ሁሌ ከሦስት ቀን በኋላ ሌላ ነው የሚደርሰው፣ ያውም ህዝቡ እድለኛ ከሆነ፣ ጅጅጋ፣ ቡራዩ፣ ቤንሻንጉል ጉምዝ ሲል አስተያየቱን በፌስቡክ አስፍሯል። ጊዮን ፋንታሁን ከሶስት ቀን በፊት ትዊተር ላይ ባስተላለፈው መልእክቱ እመኑኝ ሀገሬ የሚያመረቅዝ ቁስል ውስጥ ነች ሲል ስጋቱን ይገልጣል። በኦነግ ስም የታጠቁ ሰዎች ደረሰ በተባለው ግድያ የተጀመረው ችግር ቤንሻንጉል ካማሺ ዞን አካባቢ ያደረሰውን የህይወት መጥፋትና ስደት በመጥቀስም ጊዮን ሀገሬ ቆስላለች ህክምና ትፈልጋለች ብሏል እሸቱ ሆማቄ ነው በበኩሉ በአንድ ዓመት ውስጥ በአገር ውስጥ ተፈናቃዮች ብዛት በዓለም አንደኛ ሆነን ይህ እጅግ አሳዛኝ አሳፋሪና አሸማቃቂ ጉዳይ ነው ብሏል ከቤንሻንጉል ክልል በተጨማሪ በወልቃይት አማሮች ጥቃት እየደረሰባቸው መሆኑን የሚገልጡ ጽሑፎችም በማኅበራዊ መገናኛ ዘዴዎች ተሰራጭቷል። መኮንን እዘዘው በወልቃይት አማሮች ላይ የሚደርሰው በደል የሰሜን ጎንደር ዞን አስተዳደር ኮሚኒኬሽን ጉዳዮች ጽሕፈት ቤት ተፈናቃዮችን ዋቢ አድርጎ እንደሚከተለው ዘግቦታል ሲል ጽሑፉን አያይዟል። በትግራይ ክልል በዳንሻ ወልቃይት፣ ጠቀዲያ አካባቢዎች የሚገኙ በአማራ የወልቃይት ሕዝቦች ላይ ዘርን መሰረት ያደረገ ጥቃት እንደተፈጸመባቸው ተፈናቃዮች ተናገሩ። ቁጥራቸው ከ80 በላይ የሆኑ የአማራ ወልቃይት ሕዝቦች በአማርኛ ቋንቋ ለምን ትናገራላችሁ በ ሚል ሰበብ በትግራይ ልዩ ኃይል ፖሊስ ድብደባና ግድያ እንደተፈጸመባቸው ይናገራሉ ይላል። ዘገባውም ዘሩባቤል በፌስቡክ በሰጠው አስተያየት ኢህአዴግ ማስቀደም የሚፈልገው ህልውናው ከሆነ የሚጠብቀው አንድ ድል ነው። እሱም በድቅድቅ ጨለማ የተዋጠ አውላላ ሜዳ ነው ሲል ጽፏል። በተቃራኒው ኢህአዴግ ማስቀደም የሚፈልገው የኢትዮጵያን ህልውና ከሆነ የሚጠብቀው በብርሃን የተሞላ እሸዋማ ገደላማ አባጣ ጎርባጣ የበዛበት የአውላላ ሜዳ መዳረሻ መንገድ ነው። ሁለተኛውን መንገድ መከተል ግድ ቢሆንም የእያንዳንዱን እህት ድርጅት መሪዎችን መለስተኛ ጤናማነት ይጠይቃል። በአጭሩ ጤናማ ሰው መሆን ብቻ ይበቃል ሲል አክሏል። ተፈናቃይ ከምንቆጥር አፈናቃዩን እንፈልገው ያለው ካሊድ አህመድ ነው። አዋሳ ቆጥረን ስንጨርስ ቡራዩ ቆጠራ ጀመርን። ቡራዩ ስንጨርስ ቤንሻንጉል ገባን። ነገስ ምን ሊፈጠር ነው? ስለዚህ አፈናቃዩን መፈለግ ነው መፍትሄው ሲል አስተያየቱን ደምድሟል። በዚሁ ሳምንት በኤልቲቪ የቀረበው የአብን ሊቀመንበር ቃለመጠይቅ የብዙዎች መነጋገሪያ ሆኗል። እጅግ በብዙ ሺህ የሚገመት ሰዎች የተመለከቱት የኢትዮጵያን ዲጄ የኢትዮጵያ ሙዚቃ የፌስቡክ ገጽ ያቀረበው የቪዲዮ ቅንብር ሚዲያን በእኩልነት ካልተጠቀምንበት ከፖለቲከኞች ይበልጥ ያጠፋናል ይላል። በቪዲዮው የኤልቲቪ ጋዜጠኛ በተለያየ ወቅት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የአማራ ብሔራዊ ንቅናቄ ሊቀመንበርን ስትጠይቅ በመግቢያ ያደረገችው ንግግር ይደመጥበታል። ጋዜጠኛዋ አቶ ጃዋርን ስታስተዋውቅ በርካታ ቅጽሎችን እንደምታስቀድም ቪዲዮ ያሳያል። ከእንግዳ ጋር ነኝ። እንግዳዬ በኢትዮጵያ ፖለቲካ ውስጥ በተለይ ከቅርብ ጊዜ ወዲህ ባለው የኢትዮጵያ የፖለቲካ እንቅስቃሴ ውስጥ ትልቅ አስተዋጽኦ ያደረገው ወጣቱ ተጽዕኖ ፈጣሪው አክቲቪስቱ ጀዋር መሀመድ ነው ይላል መንደርደሪያው። የአብን ሊቀመንበር ስታስተዋውቅ በአጭሩ እንደሚከተለው ነበር። ይህ ኤልቲቪ ሾው ነው። ከእንግዳ ጋር ነኝ። እንግዳዬ የአብን የአማራ ብሔራዊ ንቅናቄ ሊቀመንበር የሆኑት ዶክተር ደሳሌን ጫኔ ናቸው። እዚያ ጠገቤ ናቸው። አብራችን ቆዩ ይላል ከቪዲዮ ጋር የተያዘው የጽሁፍ መልእክት ከፍትፍቱ ፊቱ አለ ያገሬ ሰው በሚል ይንደረድራል። ቃለ መልልሱ ለምን ትክክል እንዳልነበር ልብንበል በማለት ያብራራል። አንድ ጃዋርን ከያዘው ሆቴል ሩም ሄዳ ኢንተርቪው አደረገችውም። ለዛውም ፈራተባ እያለች ሁለት የአማራው ሊቀመንበር ዶክተር ደሳለኝ ጫኔ በተጠየቀው መሠረት እሷንና ሚዲያዋን አክብሮ ግሪን ስክሪን ስቱዲዮዋ ተገኙ። ሶስት ልዩነቱ አክብሮ የሄደውን በፍጥጫና በግልምጫ ተመኩሮ ጃዋርን በፍራቻ ፍርድን ከፖለቲካ ጋር ሳታያይዙ ነገም ለእኔ ብለህ እውነታውን ተመልከት ይላል። ቻላቸው ታደሰም የቤቲን ቃለ ምልልስ ሰማ ነው በማለት ነው ጽሁፉን የሚያንደረድረው። ስለ አገር ግንባታ፣ አማራ ብሔር ስላደረጋቸው ተጋድሎች ያነሳችው ሙግት ከንቱ ነው። ግዳ ስርዓት ለኢትዮጵያ ዲሞክራሲ መሰረት መሆኑንና አሁንም እንድንጠቀምበት የሚሰብኩ ብሔርተኞች የሉም እንዴ? ለማንኛውም ሊቀመንበሩ የመለሰላት መልሶች በቂ ባይሆኑም በጣም የተመጣጠሉ ናቸውም። ስለ አማራ ገበሬዎች ድህነት በመሀል ያስገባችው ቁንጽል ቪዲዮ አስቆኛል ብሏል። በቃለ መጠይቁ መካከል ከሌላ የቴሌቪዥን ስርጭት የተወሰኑ የገጠር ቅላጼ ያላቸው ሰዎች ጫማ የማይጫሙት ተቸግረው ሳይሆን ሳይፈልጉ ስለቀሩ መሆኑን ሲገልጡ ይታይበታል። ይህን ምስል በርካታ ሰዎች በደረቅ ቃለ መጠይቅ መካከል ያለ ቦታው በግድ የገባ ብለውታል። አስተያየት ሰጪዎቹስ ተአማኒ አስተያየት ስለመስጠታቸው ምን ማረጋገጫ አለው? ሲሉ አክሏል። ጋዜጠኛ አክመ የክልል ንጋሽ ቀጣዩን አስተያየት ጽፏል። ቃለ መጠይቅ አድርጋለሁ ብለህ ያውም ሃርድ ቶክ ባለው ዘውግ ስቱዲዮ ውስጥ መጠየቅ የከበደህን ወይም ልታቀርብ ያልቻልከውን ማስረጃ ቃለ መጠይቁ በሚሰራጭበት ወቅት ቃለ መጠይቁን አቋርጦ ተጠያቂውን በሚያሳጣ መልኩ ሌላ ቪዲዮ ማስገባት የፕሮፌሽናሊዝም ችግር ብቻ ሳይሆን የገለልተኝነትም ጥያቄ የሚያስነሳ ነው ብሏል። የግርማቸው እንየው አስተያየት ደግሞ እንዲህ ይነበባል። የአማራ ገበሬ መሰረታዊ ጥያቄ በጫማ መኖር አለመኖር ሊያንስ አይገባውም። የአብን ሊቀመንበር አንዳንድ የሚከፍትላት በር ለጋዜጠኛዋ ተመቻችቷል። እንደውም አንድ ቦታ ላይ አልጠየቀችውም እንጂ እኔ ሳደምጠው አብን አጀንዳው አገራዊ ፓርቲ ነው ብሏል። ይህ ከሆነ ከስሙ ብንጀምር ለምን የኢትዮጵያ ብሔራዊ ንቅናቄ አልተባለም ብላ መጠየቅ ትችል ነበር። ምርጥ ጋዜጠኛ ጥሩ ተናጋሪ ሳይሆን ጥሩ አድማጭ መሆን ይገባዋል። ያም ሆነ ይህ በእኔ መስፈርት ቃለ ምልልሱ ስሜታዊነትን ለሚወዱ ቢያስደስታቸውም ብዙ ክፍተት ያለበት መሆኑ የጋዜጠኝነት ልምድ ያስተምሮኛል ይላል። አድማጮች የኢህአዴግ ጉባኤ የዜጎች መፈናቀልና አወዛጋቢው ቃለመጠይቅ በሚል ርዕስ ያቀረብንላችሁ የማኅበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመድማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።